የዲ ደብልዩ ዜና ሰላም ጤና ስጥልን ውድ አድማጮች እንደምናላችሁ ዜና እናሰማለን በቅድሚያም ዋና ዋናዎቹም በአዲስ አበባና በተለያዩ ከተሞች በተከሰተው የናፍጣ እጥረት መቸገራቸውን አሽከርካሪዎች አማረሩም የሚመለከታቸው የመንግሥት አካላት በነዳጅ ስርጭት ላይ አስፈላጊውን ቁጥጥር እንዲያደርጉም ጠይቋል ከጋምቢያ የባህር ዳርቻ ወደ አውሮፓ ለመሻገር ሲሞክሩ የነበሩ ስደተኞች የጫነች ጀልባ በመስጠሟ ወደ ሰባት የሚሆኑ ሲሞቱ አንድ መቶ የሚጠጉ ስደተኞች እስካሁን ደብዛቸው አልተገኘም የኢራን መንፈሳዊ መሪ ሀያቶላህ ሀመኒ በሀገራቸው ጠላት ላሏት አሜሪካ እጅ እንደማትሰጥ አስታወቁም ሀመኒ በሀገሪቱ ቴሌቪዥን በተሰራጨው የተንቀሳቃሽ ምስል ለዶናልድ ትራምፕ ዛቻ በሰጡት ምላሽ ሁከት ፈጣሪዎች አርፎ መቀመጥ አለባቸው ሲሉ ተደምጧል። ዩናይትድ ስቴትስ በቬንዙዌላ ላይ ከባድ ጥቃት በመፈጸም የሀገሪቱን ፕሬዚዳንት መያዟን አስታወቀች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩስ ሶሻል በተባለው የግል ማኅበራዊ ትስስር ገጻቸው አገራቸው በቬንዙዌላ ላይ መጠነ ሰፊ ጥቃት መፈጸሟንና የሀገሪቱ ፕሬዚዳንት ኒኮላስ ማዱሮ መያዟን ገልጿል። የአሜሪካ ጠቅላይ አቃቤ ሕግ መስሪያ ቤት በኤክስ ገጹ ፕሬዚዳንት ኒኮላስ ማዱሮ እና ባለቤታቸው በአደገኛ እጽ ዝውውር በአሜሪካ ምድር ፍርድ ቤት እንገትራቸዋለን ብለዋል። ዜና በዝርዝር በአዲስ አበባና በተለያዩ ከተሞች በተከሰተው የናፍጣ እጥረት መቸገራቸውን አሽከርካሪዎች አማረሩም። የሚመለከታቸው የመንግሥት አካላት በነዳጅ ስርጭት ላይ አስፈላጊውን ቁጥጥር እንዲያደርጉም ጠይቋል። የአዲስ አበባው ወኪላችን ስዩም ጌቱ በአዲስ አበባ ውስጥ ተዘዋውረው በተመለከታቸው የነዳጅ ማደያዎች በተለይም ናፍጣ የሚጠቀሙ ከባድ የጭነት ተሽከርካሪዎች በረዥም ሰልፎች ተሰልፈው ታይተዋል። አንድ የከባድ መኪና አሽከርካሪ ችግሩ ከአቅማችን በላይ ሆኗል ብለዋል። በቃ ከአቅማችን በላይ ሆነዋል። መስራት አልቻልንም። ድሮ ቤንዚን ነበር የሚጠፋው ሀገሪቱ። አሁን አዲስ አበባ ውስጥም ዞራችሁ ካያችሁ ማታ ትንሽ መሸት ካለ ይዘጋሉ። መንግሥት አቅጣጫ ለምን እንደማያስቀምጥ ግራ እየገባ ነው። በጣም ስራ እየተቸገርን ነው። መስራት አልቻልንም። በኢኮኖሚ እንቅስቃሴ የማይተካ ሚና የሚጫወቱ ከባድ ተሽከርካሪዎች ባለ ንብረቶች፣ አሽከርካሪዎች በናፍጣ ጥረት መቸገራቸውን ገልጸው መንግሥት ተገቢውን እርምጃ እንዲወስድ ጠይቋል። ከጋምቢያ የባህር ዳርቻ ወደ አውሮፓ ለመሻገር ሲሞክሩ የነበሩ ስደተኞች የጫነች ጀልባ በመስጠሟ ወደ ሰባት የሚሆኑ ሲሞቱ አንድ መቶ የሚጠጉ ስደተኞች እስካሁን ደብዛቸው አልተገኘም። የሀገሪቱ ፕሬዚዳንት ኤዳማ ባሮ በአንድ የሀገሪቱ ቴሌቪዥን እንዳሉት የሀገሪቱ የአደጋ ጊዜ ሰራተኞች ከአሳ ጥማጆች ጋር በመተባበር በሕይወት የተረፉ ካሉ የማፈላለግ ሥራ እየተከናወነ ነው። ጀልባዋ ከሁለት መቶ በላይ የሚሆኑ ስደተኞችን ጭና የነበረች ሲሆን ከእነዚህ ውስጥ 102 በሕይወት ተርፏል። ጋምቢያ፣ ሴኔጋል እና ሞሪታንያ የተሻለ ኑሮ ፍለጋ በአትላንቲክ ውቅያኖስ አድርገው ወደ አውሮፓ የሚሰደዱ አፍሪካውያን እንደ መናኸሪያ እንደሚጠቀሙባቸው መረጃዎች ያመለክታሉ። በካናሪ ደሴቶች አድርገው ወደ ስፔን ለመሰደድ የሚሞክሩ ስደተኞች በየጊዜው የመስጠም አደጋ ይደርስባቸዋል። እንደ አውሮፓውያን አቆጣጠር በ2025 በዚሁ መስመር ወደ አውሮፓ ለመሻገር ሲሞክር የነበሩ 150 ስደተኞች ሕይወት ማለፉ ይታወሳል ሲል የዘገበው አሶሼትድ ፕሬስ ነው። የኢራን መንፈሳዊ መሪ አያቶላህ ሀመኒ ሀገራቸው ጠላት ላሏት አሜሪካ እጅ እንደማትሰጥ አስታወቁም። ሀመኒ በሀገሪቱ ቴሌቪዥን በተሰራጨው የተንቀሳቃሽ ምስል ለዶናልድ ትራምፕ ዛቻ በሰጡት ምላሽ ሁከት ፈጣሪዎች አርፈው መቀመጥ አለባቸው ሲሉ ተደምጧል። በኢራን ተጠናክሮ በቀጠለው የህዝብ ዓመፅ የሞቱ ሰላማዊ ሰልፈኞች ቁጥር አስር መድረሱንም የአካባቢው የሰብዓዊ መብት ተከራካሪዎች አስታውቀዋል። የሟቾች ቁጥር ከስድስት ወደ አስር ማሻቀቡን የተዘገበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሰላማዊ ሰልፈኞችን ማጥቃቷን ከቀጠለች እኛ እንታደጋቸዋለን ባሉበት ማግስት ነው። ባለፈው እሁድ በኢራን የኑሮ ውድነትና የኢኮኖሚ እድገት ዝግመት የተቃወሙ ሰልፈኞች በቴህራን ወደ አደባባይ በመውጣት ቁጣቸውን በሰላማዊ ሰልፍ ገልጸዋል። ሰላማዊ ሰልፉ ወደ ሌሎች 31 የሀገሪቱ ግዛቶች እንደተዛመተና አሁንም እንዳላባራ መረጃዎች ያመለክታሉ። ባለፈው ሐሙስ ሰልፈኞች ከሀገሪቱ የጸጥታ ኃይሎች በመጋጨታቸው ስድስት ሰልፈኞች መገደላቸው ተነግሮ ነበረ። በአሁኑ ሰዓት ደግሞ የሟቾች ቁጥር አስር ደርሷል። በምዕራባዊ የሀገሪቱ ግዛት በምትገኘው ሎሬስታን በተባለ አካባቢ በነበረው ግጭት ደግሞ የሀገሪቱ የደህንነት ከፍተኛ ባለስልጣን የሆኑት አሚር ሄሳም ኮዳሪያ መገደላቸውን መረጃዎች ያመለክታሉ። ፋሳ በተባለች ከተማ ደግሞ ሶስት ፖሊሶች መቁሰላቸው ታውቋል። ይህን ግጭት ተከትሎ ነው እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ሰላማዊ ሰልፈኞችን መግደሏን የምትቀጥል ከሆነ ሰልፈኞችን እንታደጋቸዋለን ያሉት። እንዴት እንደሚታደጓቸው ባይዘረዝሩም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛቻን ተከትሎ የኢራን መንግስት በሰጠው ምላሽ ድርጊቱን ቀይ መስመር የጣሰ ሲል በወቅቱ ያወገዘው ሲሆን የኢራን መንፈሳዊ መሪ አያቶላ ሀመኒ በዛሬው መልእክታቸው የኢራን እስላማዊ ሪፐብሊክ መንግስት ለጠላት እጅ አይሰጥም ብለዋል። ይህ ዶቼ ቬለ ነው። ዩናይትድ ስቴትስ በቬንዙዌላ ላይ ከባድ ጥቃት በመፈጸም የሀገሪቱ ፕሬዚዳንት መያዟን አስታወቀች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትሩስ ሶሻል በተባለው የግል ማኅበራዊ ትስስር ገጻቸው ሀገራቸው በቬንዙዌላ ላይ መጠነ ሰፊ ጥቃት መፈጸሟንና የሀገሪቱን ፕሬዚዳንት ኒኮላስ ማዱሮ መያዟን ገልጿል። የአሜሪካው ጠቅላይ አቃቤ ሕግ መስሪያ ቤት ኃላፊ ፓም ቦንዲ በኤክስ ገጻቸው ፕሬዚዳንት ኒኮላስ ማዱሮና ባለቤታቸው በአደገኛ እጽ ዝውውር ወንጀል በአሜሪካ ምድር ፍርድ ቤት እንገትራቸዋለን ብለዋል። የቬንዙዌላ መንግሥት በበኩሉ ዩናይትድ ስቴትስ በሲቪልና ወታደራዊ ተቋሞች ላይ የአየር ጥቃት ፈጽማለች ከማለት ውጪ ስለ ሀገሪቱ ፕሬዝደንት መያዝ እስካሁን ያለው ነገር የለም። በዋና ከተማዋ ካራካስ ሰባት ከባባድ ፍንዳታ እንደተሰሙ የአይን ምስክሮች ገልጿል። ሄሊኮፕተሮችና ወታደራዊ አውሮፕላኖች በካራካስ ሰማይ ሲያንዣብቡ መታየታቸውን የተለያዩ የዜና ማሰራጫዎች ገልጿል። የቬንዙዌላ መንግስት ቆየት ብሎ ባሰራጨው መግለጫ ዩናይትድ ስቴትስ የፈጸመችውን ጥቃት በጣም ከባድ ወታደራዊና የተባበሩት መንግስታት ድርጅት ቻርተርን የጣሰ ድርጊት ብሎታል። ኤንቲኤን 24 የተባለው የሀገሪቱ ቴሌቪዥን ያሰራጨው የተንቀሳቃሽ ምስልን ጠቅሶ የጀርመን ዜና አገልግሎት እንደዘገበው በከተማዋ ከባባድ ፍንዳታዎች ከተሰሙ በኋላ ከፍተኛ ጭስ መታየቱን አመልክተዋል። ስለደረሰ ጉዳት ግን እስካሁን የተባለ ነገር የለም። በርካታ የዓለም መሪዎች ድርጊቱን እያወገዙ ነው። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ መግለጫ ለመስጠት የቀደማቸው የለም። ፕሬዝዳንቱ አሜሪካ በካራካስ ላይ ጥቃት መፈጸሟን ገልጸው የተባበሩት መንግስታት ድርጅት ሁለቱን ሀገራት ወደ ጠረጴዛ ውይይት እንዲያመጣቸው ጥሪ አድርጓል። ሩሲያ በበኩሏ ድርጊቱን የተባበሩት መንግስታት ድርጅት የመተዳደሪያ ደንብ የሚጥስ ነው ስትል ተቃውማለች። ኢራንም ድርጊቱን አውግዛለች። ጀርመን ድርጊቱ እንዳሳሰባት ስትገልጽ፣ የአውሮፓ ኅብረት ዓለም አቀፍ ሕጎች መከበር አለባቸው ብሏል። የኩባው ፕሬዝዳንት ሚሄል ዲያዝ በበኩላቸው በቬንዙዌላ ላይ የተፈጸመ ወታደራዊ ወንጀል ብለውታል። ዩናይትድ ኪንግደም በወታደራዊ ዘመቻው እጅ እንደሌላት አስታውቃለች። የብራዚሉ ፕሬዝዳንት ጃቬር ሜሪ ግን ለየት ያለ አስተያየት ነው የሰጡት። የቬንዙዌላው ፕሬዝዳንት መያዝ መልካም ዜና በማለት ደስታቸውን ገልጿል በቬንዙዌላ የነፃነት ንፋስ እየነፈሰ ነው። ረዥም እድሜ ለነፃነት ሲሉ በኤክስ ገጻቸው ጽፏል። በጀርመን ደቡብ ምዕራብ በርሊን ከተማ በአንድ የኤሌክትሪክ ማስተላለፊያ መስመር ዛሬ ጠዋት በተፈጠረ እሳት አደጋ ወደ 50ሺ የሚሆኑ አባወራዎች ያለ ኤሌክትሪክ መቅረታቸው የከተማ ፖሊስ አስታወቀም። ኤሌክትሪክ በመቋረጡ ወደ ሁለት ሺህ የሚሆኑ የንግድ ተቋማት ላይም ጉዳት አድርሷል ነው የተባለው። የአደጋ ጊዜ ሠራተኞች እሳቱን ያጠፉት ሲሆን በሕይወት ላይ የደረሰ ጉዳት እንደሌለ ለማወቅ ተችሏል። የእሳት አደጋው መንስኤ እየተጣራ መሆኑም ፖሊስ መግለጹን ሮይተርስ ዘግቧል። የአካባቢው የኤሌክትሪክ አቅራቢ ኩባንያ በበኩሉ የተቋረጠው የኤሌክትሪክ አገልግሎት እስከ ሐሙስ ባለው ጊዜ ጠግኖ ለአገልግሎት እንደሚያበቃ ገልጿል። የስዊትዘርላንድ ፖሊስ ባለፈው የጎርጎርሳውን ዓመት ዋዜማ አዲሱን ዓመት ለመቀበል በተሰበሰቡ ነዋሪዎች ላይ ከደረሰ የእሳት አደጋ ጋር በተያያዘ ሁለት የመዝናኛ ቦታው ሰራተኞች እየመረመረ ነው። በመዝናኛ ስፍራው በደረሰ የእሳት አደጋ 40 ሰዎች የሞቱ ሲሆን ከ110 በላይ ሰዎች ላይም ጉዳት ደርሷል። አደጋው በስዊትዘርላንድ ታሪክ ከፍተኛው ነው ተብሎለታል። የሀገሪቱ ፖሊስ ለአሶሺትድ ፕሬስ እንዳለው የአደጋው መንስኤ እስካሁን ግልጽ ባይሆንም ከአደጋው ጋር በተያያዘ ሁለት የመዝናኛ ቦታው ሰራተኞች እየመረመረው መሆኑን አስታውቋል ሲል የዘገበው ሮይተርስ ነው። ይህ ዶይቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ በአዲስ አበባና በተለያዩ ከተሞች በተከሰተው የናፍጣ እጥረት መቸገራቸውን አሽከርካሪዎች አማረሩም። የኢራን መንፈሳዊ መሪ አያቶላህ ሃመኒ ሀገራቸው ጠላት ላሏት አሜሪካ እጅ እንደማይሰጡ ገለጹ። ዩናይትድ ስቴትስ በቬንዙዌላ ላይ ከባድ ጥቃት በመፈጸም የሀገሪቱ ፕሬዚዳንት መያዟን አስታወቀች። ዜናው በዚሁ አበቃ።